በስምአብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። እንደምናደራችሁ፣ እንደምንሰነበታችሁ፣ እንደምናረፈዳችሁ። ለአለፉት አምስት ሳምንታት በተከታታይ የተከታተልነው የያይቆ መልእክት መጨረሻው ክፍል ዛሬ እንጨርሳለን። ባለፈው ሳምንት ምዕራፍ አራትን ነበረ የተማርነው። ምኞት ምን ያህል ከባድ እንደሆነ ተምረናል። ጸሎት ደግሞ ምን አይነት አስደናቂ ስራ እንደሚሰራ አይተናል። በመጨረሻ ደግሞ ሕይወታችንን በእንዴት ያለ መንገድ መመልከት እንዳለብን ከያይቆ መልእክት አይተናል። ዛሬ ምዕራፍ አምስትን የመጨረሻውን ምዕራፍ እናያለን። መጀመሪያ እንዳስለመድነው እናነበዋለን። አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ልብሳችሁም በብል ተበልቷል። ወርቃችሁም ብራችሁም ዝጓል፣ ዝገቱም ምስክር ይሆንባችኋል፣ ሥጋችሁንም እንደ እሳት ይበላል። ለኋለኛው ቀን መዝገብን አከማይታችኋል። እነሆ እርሻችሁን ያጨዱት የሠራተኞች ደሞዝ በእናንተ ተቀምቶ ይጮኋል የአጫጆችም ድምጽ ወደ ጌታ ጸባዖት ጆሮ ገብቷል። በምድር ላይ ተቀማጥላቸዋል፣ በሴሰኝነትም ኖሯቸዋል። ለእርድ ቀን እንደሚያወፍር ልባችሁን አወፍራቸዋል። ጻድቁን ኮንናችሁታል፣ ገድላችሁትማል፤ እናንተን አይቃወምም። እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬው የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተ ደግሞ ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርቧልና። ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ። እነሆ ፈራጅ በደጅ ፊት ቆሟል። ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ። እነሆ በትዕግሥት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደ ታገሰ ሰምታችኋል፣ ጌታም እንደ ፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና። ከሁሉም በፊት ወንድሞቼ ሆይ በሰማይ ቢሆን በምድርም ቢሆን በሌላ መሐላም ቢሆን በምንም አትማሉ። ነገር ግን ከፍርድ በታች እንዳትወድቁ ነገራችሁ አዎን ቢሆን አዎን ይሁን፣ አይደለም ቢሆን አይደለም ይሁን ከናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ። ደስ የሚለውም ማንም ቢኖር እርሱ ይዘምር። ከናንተ የታመመ ማንም ቢኖር የቤተ ክርስቲያን ቀሳውስትን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች። ኤልያስ እንደኛ የሆነ ሰው ነበረ፣ ዝናብም እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ ሦስት ዓመት ከስድስት ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ወንድሞቼ ሆይ ከናንተ ማንም ከእውነት ቢስት አንዱን ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ ይላል። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። የመጨረሻው የትምህርታችን ክፍል ርዕሳችን መጠበቅ የሚል ይሆናል። መጠበቅ የመጨረሻው የአይቆ መልእክትን የምንማርበት ርዕሳችን መጠበቅ የሚል ነው። እንዳለፈው ሳምንት አሁንም ዛሬ ሦስት ቃሎችን እሰጣችኋለሁ። በዚህ ምዕራፍ ላይ እቤታችሁ እንደገና ስታነቡ እነዚህን ሦስት ቃሎች አብራችሁ እንድታሰላስሉ እሰጣችኋለሁ። የመጀመሪያው ሀብት ነው። ሀብት። ሁለተኛው መጠበቅ ነው። ሦስተኛው ቤተ ክርስቲያን ናት። አንድ ታሪክ ሰማሁኝ። አንድ ልጅ ነው፣ በጣም ወጣት ነው። ገና ከፋብሪካው የወጣ ቢኤም ደብሊው መኪና እየነዳ እንደው ያገኘውን ሀብት እንዴት እድለኛ እንደሆነ እያሰበ ነፋስ እየተቀበለ ሲነዳ ድንገት ዘና ለመሰለኝ ሳያውቀው መንገዱን ስቶ ወደ ጉድባው ውስጥ ይገባል። ወደ አስቸጋሪ መንገድ ውስጥ ይገባል። በዚህን ጊዜ መኪናዋ ትገለበጣለች። እሱም ከመኪናው ተስፈንጥሮ ይወጣና ይወድቃል። ያንን አደጋ ያዩ ሰዎች ናይን ዋን ዋን ይደውሉና ፖሊስ ይጠራሉ። ፖሊሱ ይመጣል። መኪና የተገለበጠበት ቦታ ላይ ደርሶ ሲያይ ልጁ እዛ ጋር ወድቋል። ልጁ አልሞተም፣ እግዚአብሔር ይመስገን። ግን በዛ ኮማ ውስጥ ወይንም በዛ አደጋ ውስጥ ሆኖ መኪና የት ነው መኪና የት ነው ይላል። ፖሊሱ በጣም ተናደደና፣ እንዴ አንተ መጀመሪያ ስለ ራስህ አታስብም? እጅህ እንኳን አንዱ እጅህ እኮ የለም፣ ተቆርጧል አለው። ወይኔ ሮሌክስ ሰዓቴ አለ መለሳለና ምናልባት ቀልድ ሊሆን ይችላል። ግን ብዙዎቻችን እንደምናውቀው በዚህ አገር ላይ ገንዘብ ሰውን ከሰው ጋር ሲያጋድል፣ ገንዘብ የአባት የእናት ልጆችን ሲያጣላ ሲከፋፍል፣ ገንዘብ ሕይወቴን ለአንቺ ሰጥቻለሁ፣ ሕይወቴን ለአንተ ሰጥቻለሁ የተባባሉትን ለመገዳደል ሲያፈላልግ እናያለን። ገንዘብ የማይሰራው ነገር የለም። ገንዘብ እዚያ አገር በተለይ እንደ ገንዘብ ያለ በጣዖትነት የተመለከ ምንም ነገር የለም። ሰዎች ለገንዘብ የማያደርጉት ነገር የለም። ለምንድን ነው ይሄ የሆነው ለምንድን ነው ይሄ የሆነው ብለን ስንጠይቅ፣ አንድ የተሳሳተ ነገር ስላለ ነው። ገንዘብ የሰብዕናችን ሁሉ መለኪያና በውስጣችን ያለውን ክፍተት፣ በውስጣችን ያለውን ባዶነት፣ በውስጣችን ያለውን አንድ ነገር የመርካት ነገር የሚሞላ መስሎን ስለጣየን ነው። ነገር ግን በገንዘብ ጣሪያ ላይ ወይንም ደግሞ በዶላር ቁልል ላይ የተቀመጡ ሰዎች ደግሞ ይሄንን የብዙዎቻችንን አስተሳሰብ ፉርሽ ሲያደርጉት እናያለን። ክርስቲና ኦናሲስ የምትባለው ታውቋታላችሁ። አባቷን በተለይ በጣም የታወቀ የጃክሊን ኬኔዲን ያገባው ማለት ነው የእሱ ልጅ ናት። ምን አለች? ገንዘብ ደስታን አይሰጥም አለች። ለዚህ ዋናው ማስረጃ የእኔ ቤተሰብ ነው አለች። ገንዘብ ደስታን አይሰጥም፣ ለዚህ ማስረጃው የእኔ ቤተሰብ ነው። ታሪኩን ከኔ በላይ ታውቁታላችሁ፣ ብዙዎቻችሁ በቢሊየን የሚቆጠር ሀብት የነበራቸው ናቸው። አባቷ በሐዘን ተቆራምዶ ነው የሞተው። እናቷ ራሷን ገርላ ነው የሞተችው። እሷ ራሷ ይሄንን በተናገረች ወር ባልሞላ ጊዜ ውስጥ ዳይት ፒል በብዛት ቅማ ወስዳ ነው ነው የሚባለው ሞታ ነው የተገኘችው፣ ቦነስ አይረስ አርጀንቲና ውስጥ። ሃሪሰን ፎርድ የተባለው ፊልሞቹ እሱ የሰራቸው ፊልሞች ለሃሊውድ ከሁለት ቢሊየን በላይ ዶላር ከሁለት ቢሊዮን ዶላር በላይ ያስገባ ታዋቂ የሆነ ተዋናይ። ምን አለ? ሰዎች ሁልጊዜ የሚፈልጉት ያላገኙትን ነገር ነው አለ። ለጋዜጠኛ ሲናገር ነው። ሰዎች ሁልጊዜ የሚፈልጉት ያላገኙትን ነገር ነው አለ። አንተ ለመሆኑ ያላገኘኸው የምትፈልገው ነገር ምንድን ነው? ብሎ ጠየቀው ጋዜጠኛው። ሰላም ነበር ያለው። ሰላም ሰላም የለኝም ነበር ያለው። ያዕቆብ በመጨረሻ ምዕራፉ ላይ አስደንጋጭ ፍርድን የተሞላ የሚመስል ቃል ይናገራል። ለምንድን ነው እዚህ ጋር ጣልቃ ገብቶ እንደገና የተናገረው ብለን ልንጠይቅ እንችላለን። ለምንድ ነው መጨረሻ ምዕራፍ ላይ እንደዚህ በጣም የሚያስደነግጥ ቃል የሚናገረው? አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል ልብሳችሁም በብል ተበልቷል ወርቃችሁም ብራችሁም ዝጓል ዝገቱም ምስክር ይሆንባችኋል ስጋችሁንም እንደ እሳት ይበላል የሚያስደነግጥ ነው አይደል ያዕቆብ ግን የሚለን በጣም አስደንጋጭ ነገር ነው ሀብታችሁን ብል ይበለዋል ዋይ ዋይ በሉ አልቅሱ እንዲሁም ባለጸጎች የሆናችሁ ለምንድን ነው ይሄን ያለው ከዚህ በፊትም በተደጋጋሚ ያዕቆብ የሚናገረው ነገር አለ የያዕቆብ መልእክትን ስናጠና ከመጀመሪያው እንደተናገርነው የያዕቆብ መልእክት በመከራ ውስጥ ላለነው ክርስቲያኖች የተሰጠ የተስፋ መልእክት ነው። ታዲያ የተስፋ መልእክት ሆኖ እያለ ለምንድን ነው ስለ ብልጥግና በፍርድ የሚናገረው? ምክንያቱም የብልጥግና ሐሳብ የብዙዎቻችን የመከራ ምንጭ ስለሆነ ነው። እንደገና ደግሞ አለው የብልጽግና የሀብት ሐሳብ የብዙዎቻችን የመከራ ምንጭ ስለሆነ ነው። ብዙዎቻችን ወደ ትዳራችን ውስጥ መከራን ያመጣ ነው። ብዙዎቻችን ወደ ኑሯችን ውስጥ መከራን ያመጣ ነው። በአቋራጭ መንገድ እንዴት አድርጌ ነው የምበለጽገው? እንዴት አድርጌ ነው ገንዘብ ማገኘው? እንዴት አድርጌ ነው የምፈልገውን ነገር የማገኘው ብለን ነው። ለዚህም ዓላማችን እግዚአብሔርን በእቅዳችን ውስጥ እንዲገባ ሁሉ እንፈልገዋለን። ከነዛም ውስጡ እጅግ ተወዳጅ ከሆነው ልመና አንዱ ሎተሪ ነው። ይህን ስብከሳ አዘጋጅ መቼም ኢንተርኔት ዛሬ ላይብረሪ ሆኗል ታውቃላችሁ። እንደው እስቲ ሎተሪ የደረሳቸው ሰዎች መጨረሻ ላይ ምን ሆነዋል ብዬ ስለ ሎተሪ ዊነርስ ታሪክ ብዬ ጉግል ማድረግ ጀመርኩኝ። የሚያሳዝን ነው። ወል ትንሽ ሰው ነው ልትሉኝ ትችላላችሁ። ብዙዎች የሎተሪ ገንዘብ መርገም ነው እስከሚሉ ድረስ አንዱ ሲናገር ምናለ ከ16 ሚሊዮን ዶላር በላይ የደረሰው ሰው ነው ዛሬ በሶሻል ሴኩሪቲ ገንዘብ ነው የሚኖረው። ገንዘቡ ሁሉ አልቆ ይህ ሰው ሲናገር ምናለ ለ ምን ነው ባልመጣልኝ አለ። ያ ገንዘብ ምን ነው ባልመጣልኝ። ምክንያቱም አለ የቀድሞ እጮኛዬ ከሳኝ ገሚሱን ወሰደች አለ። የገዛ ወንድም የእናት የአባቴ ልጅ እኔን የሚገሉ ሰዎች ገዝቶ ሊያስገድለ ይሞከረ አለ። እህቶቼ ተጣሉኝ አለ። አሁን ይኸውና ገንዘቡም አልቆ ከዘመድም ተጣልቼ ከሁሉም ሳሎን ቀርቼ ይኸውና በሶሻል ሴኩሪቲ እኖራለዋል። አንዳንድ ጊዜ የምንመኘው ነገር በሕይወታችን በኑሯችን ደስታ የሚያመጣ አይደለም። ለዚህም ነው እግዚአብሔር አንዳንዴ የለም የሚለን። የተወደዳችሁ ምእመናን እግዚአብሔር አምላክ ከእኛ በላይ ለእኛ የሚያስብ አባታችን ነው። ለልጆቻችሁ ምን ያህል እንደምትጨነቁ አውቃለሁ። ልጄ አራት ዓመቱ ነው። ዛሬ ተነስቶ አባዬ አንድ መቶ ዶላር ስጠኝ ቢለኝ አልሰጠውም። አባዬ ይህን እሳት አምጣ ልዳሰው ቢለኝ አላስዳስሰውም፣ ምክንያቱም መጥፊያው እንደሆነ ስለማውቅ። እግዚአብሔር ከምድራዊ አባት በላይ ነው። ስለዚህ ወደ መከራ የሚመራን አንዱ ነገር የዚህ ዓለም ሀብት አስተውሉ። ወደ እግዚአብሔር ኢየሱስ ክርስቶስ ስለ ዘሪው ሲናገር አንዳንዱ በመንገድ ዳር ወደቀ አለ። ቃሉን ሰምተው ስለሚረሱት ነው አለ አንዳንዱ ግን በምን ላይ ወደቀ ነው ያለው? በእሾህ ላይ ወደቀ። በእሾህ ላይ የወደቀውን ሲተረጉም ምንድን ነው ያለው? በዚህ ዓለም ሀብት ባለጠግነት በመያዝ የእግዚአብሔርን ፈቃድ ማድረግ ስላልቻሉ ሰዎች ነዋል። ቃሉን ሰምተው ማድረግ የማይችሉ ምክንያቱም የሚጨንቃቸው የዚህ ዓለም ነገር ነው፣ የሚጨንቃቸው የዚህ ዓለም ሀብት ነው። እዚህ ላይ አንድ ነገር እንዳትሳሳቱ ኦርቶዶክሳውያን በኑሮአችን ማደግ ስለሚገባን ነገር ማቀድ የለብንም አደለም። እንዲሁም ቤተ ክርስቲያን ትጸልያለች ከእናንተ ጋር እግዚአብሔርም ደግሞ ይረዳናል። ኑሮዬን እንዴት አድርጌ ነው እልፍ ማድርገው? ሕይወቴን እንዴት አድርጌ ነው ማሻሽለው? ለልጆቼ ጥሩ ትምህርት ቤት ለሀገሬ የሚሆን ነገር እንዴት ነው ማድርገው? ይሄ ክርስቲያናዊ ሐሳብ ነው። ይህንን አደለም መጽሐፍ ቅዱስ እየተቃወመ ያለው። ይህንን አደለም መጽሐፍ ቅዱስ እየፈረደ ያለው። የእግዚአብሔር ቃል የሚነግረን ነገር ግን እግዚአብሔር የሰጠንን በረከት ማየት እስከማንችል ድረስ በትዳራችን ውስጥ ያለንን በረከት ማየት እስከማንችል ድረስ በእኛ በራሳችን ኑሮ ውስጥ የሰጠንን በረከት ማየት እስከማንችል ድረስ ስንሆን፣ ያ አደገኛ ወደሆነ መንገድ እየመራን ነው ያለው። ያንን ነው የሚለው። ብዙዎች ይሄንን ማድረግ ስለፈለጉም የተሳሳተ አቅጣጫ ተጉዘዋል። ያዕቆብ የሚለንን ስሙ። ሥጋችሁን እንደ ሳት ይበላል አለ። ሀብታችሁ ያስጨንቃችኋል አለ። ለኋለኛው ቀን መዝገብን አከማይታችኋል። እነሆ እርሻችሁን ያጨዱት የሠራተኞች ደሞዝ በእናንተ ተቀምቶ ይጮኋል። የአጫጆችም ድምፅ ወደ ጌታ ጽባዖት ጆሮ ገብተዋል። በምድር ላይ ተቀማጥላችኋል፣ በሴሰኝነትም ኖራችኋል። ለእርድ ቀን እንደሚያወፍር ልባችሁን አወፍራችኋል። ጻድቁን ኮንናችሁታል፣ ገድላችሁትማል። እናንተን አይቃወምም አለ። እነዚህን ሰዎች ያዕቆብ በእርሻ ኮንቴክስት ነው የሚናገረው። በእርሻ አውደ ንባብ ነው የሚናገረው። ልክ እንደ አንድ ሀብታም ገበሬዎች አድርገው ነው የሚያናገራቸው። የእናንተን ሀብት ጎተራችሁ ላይ ያስገቡትን ሰራተኞች ደሞዛቸውን ምን አላላችሁም ነው ያ አልሰጣችኋቸውም ቀምታችኋቸዋል ነው የሚለው ስለዚህ የእነሱ ድምፅ ይጮኋል ያ ብቻም አይደለም እንዳይቃወሟችሁ ምን አድርጋችኋቸዋል ነው ያለው ገላችኋቸዋል ዛሬ ድምፃቸው የለም ነው የሚለው የዛሬ አምስት ዓመት ኢትዮጵያ ውስጥ ብዙዎችን ያስደነገጠ ነገር ነበር ለፍርድ የቀረበ ጠንቋዩ ምን ይላቸዋል ነጋዴዎች ናቸው ጠንቋዩ ምን ይላቸዋል ወፍጮ ቤት ያላቸው የሰው ደም ወፍጫችሁ ላይ ከረጫችሁ ሀብት ታገኛላችሁ ብሏቸዋል። የሰው ልጅ ወስደው አርደው ወፍጮው ላይ ደሙን ረጭተውታል። ያ ብቻም አይደለም ቀብረውታል። ሰዎች በዚህ ዓለም ነገር ዓይናቸው ሲታወር የትኛው ክቡር እንደሆነና የትኛው እንደረከሰ ማወቅ እስከማይችሉ ድረስ ነው የሚታወሩት። አንዳንድ ጊዜ የምንሰማው ዜና የምንሰማው ወንጀል እንዴ ሰው ይህንን ያደርጋል ወይ የተወደዳችሁ ምዕመናን የእግዚአብሔር ቃል ለዚህ ነው ከገንዘብ ፍቅር ምን በሉ የሚለው ሽሽ የሚለው ማንም የነጻ አይደለም ካህኑም ምዕመኑም ማንም የነፃ አይደለም ፈተናው ላይ ሲገባ ነው ማን ማን እንደሆነ የሚታወቅ ማንም የነፃ አይደለም ለዚህ ነው ያዕቆብ እግዚአብሔር ይፈርድባችኋል እንዲህ አይነት መንገድ ብትከተሉ የሚለው ለምንድነው ሰዎች ወደዚህ አይነት ሁኔታ የሚገቡት ለምንድነው ሰዎች እግዚአብሔር በሰጣቸው ነገር መርካት የማይችሉት ምክንያቱም የዛሬው ርዕሳችን ነው መጠበቅ የሚለው ነገር ከባድ ስለሆነባቸው ነው መጽሐፈ ምሳሌ ላይ ምን ይላል በለሱን የጠበቀ ፍሬዋን ይበላል ጌታውን የጠበቀ ይከብራል ይላል በለሱን የጠበቀ ፍሬውን ይበላል ጌታውን የጠበቀ ይከብራል። በክርስትናችን ውስጥ እጅግ አስፈሪው ነገር፣ ብዙዎቻችንን የሚያስጨንቀን ነገር መጠበቅ ነው። እግዚአብሔርን መጠበቅ ስለሚቸግረን፣ በትዳራችን ውስጥ እግዚአብሔር መልስ እንዲሰጠን መጠበቅ ስለሚቸግረን አቋራጭ መንገድ እንፈልጋለን። አይ ይሄ እህል ውሃዬ አልቋል እንላለን። ልክ የሆነ ጓዳችን ውስጥ ተደብቆ የሚኖር ትዳር የሚባል እህል ውሃ እንዳለ የለም። ይሄ ትዳር ለእኔ አይሆንም እንላለን። ሌላ የተዘጋጀ ሌላ ነገር ያለን ይመስለናል። እዛም እኮ ስንሄድ ያለነው እኛ ነ ሌላውን ቤት ስንሄድ የምንኖረው እኛው ነ ሌላውን ቤት እኮ ያው ነገር ይጠብቀናል። መጠበቅ የሚባለው ነገር አስቸጋሪ ስለሚሆነን ብዙዎቻችን በሕይወታችን በኑሯችን ርኩስ ነው ነውር ነው ያልነውን ነገር ወደ ማድረግ ነገር ውስጥ እንገባለን። አጓጉል ወደሆነ ግንኙነት ውስጥ እንገባለን። አጓጉል ወደሆነ ሪሌሽንሽፕ ውስጥ እንገባለን። እግዚአብሔርን መጠበቅ ሲሳንህ፣ ትክክል እንዳልሆነ እያወቅኸው፣ ከሃይማኖትህ ከሐሳብህ፣ ከአቅጣጫህ ወደምታስትህ ሴት ዘንድ ትሄዳለህ። እግዚአብሔርን መጠበቅ ሲሳንሽ፣ እግዚአብሔር ላንቺ ያዘጋጀውን እንዳለሳት እያወቅሽ እያለ ነገር ግን እግዚአብሔርን መጠበቅ ተስኖሽ እያወቅሽ ወደ አሎን አቅጣጫ ትሄጃለሽ። እግዚአብሔር የሰጠንን ወንድምም ደግሞ አክብረን መያዝ ያቅተናል። እግዚአብሔር የሰጠንን እህት አክብረን መያዝ ያቅተናል። ያዕቆብ ለዚህ ነው እግዚአብሔር የሚሰጣችሁን በረከት እግዚአብሔር የሚሰጣችሁን ጸጋ እግዚአብሔር የሚሰጣችሁን ክብር እሱን ነው መጠበቅ ያለባችሁ ሊለን መጀመሪያ በአቋራጭ መንገድ የዚህን ዓለም ክብር በአቋራጭ መንገድ የዚህን ዓለም ሀብት ሊሰበስቡ የፈለጉትን ሰዎች እግዚአብሔር ያዘጋጀባቸውን ፍርድ አሳያቸው። ሀብት ነው የምትሰበስቡት ወንድማችሁን ገድላችሁ ሀብት ነው የምትሰበስቡት እህታችሁን አሳዝናችሁ። እኔ እላችኋለሁ ሀብታችሁ እናንተን፣ ስጋችሁን የሚበላ ይሆናል። ሀብታችሁ የእናንተ መርገም ይሆናል አላቸው። ታዲያ ምናድርግ ለሚሉት ግን ለምእመናን ወንድሞቼ ሆይ አላቸው አስተውሉ። ሌሎቹን ፍርድ ነው የነገራቸው። ወንድሞቼ ሆይ ጌታ እስኪመጣ ድረስ ታገሰዋል። ወደ ኑሯችን፣ ወደ ሕይወታችን ጌታ እስኪመጣ ድረስ አይዘገይም። እግዚአብሔር ይመጣል እኮ አይደል? ወልደ እግዚአብሔር ኢየሱስ ክርስቶስ እመጣለሁ ብሏል። እርግጥ ነው፣ ዓለምን ለማሳለፍ ይመጣል። ያ ብቻ አይደለም፣ እሱ ወደ ኑሯችን ይመጣል፣ ወደ ቁስላችን ይመጣል፣ ወደ አዘንበት ነገር ይመጣል፣ ወደ ተጨነቅንበት ነገር ይመጣል። ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬው የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተ ደግሞ ታገሱ። ልባችሁን አጽ ሲያንዴ፣ ወደ ሀገራችን እንሄድ። የዚህ የአሜሪካን ገበሬ ተውት። እሱ ኢንዱስትሪ ነው፣ ግብርና አይደለም። ለዚህ ነው ጤና የሚያኖረልን። ወደ ሀገራችን ገበሬ ዘንድ እንሄድ። እንዴት ነው የሚያርስ? እንዴት ነው ድካም? እንዴት ነው ኑሮ? የእምነትን ህይወት ከፈለጋችሁ የኢትዮጵያን ገበሬዎች ማየት ከላይ ዝናቡ እየወረደበት ከታች ጭቃው እያለ አንዳንዴ ደግሞ ፀሐይ በፀሐይ ሆኖበት እያለ ያንን ባዶ የሆነ መሬት ምንም ነገር ሳያይ ምንም ተስፋ ሳያገኝ ያንን መሬት ምን ያደርገዋል? ያርሰዋል። ምንም የሚያየው ነገር የለም። ምንም የሚመለከተው ነገር የለም። ያዕቆብ የሚለን ይህን ነው። ምክንያቱም የእኛ ባህልና የመካከለኛው ምስራቅ ባህል አንድ ነው። ያዕቆብ የሚለን ይሄን ነው። በኑሯችሁ ምንም ነገር ላታየው ትችላላችሁ። በሕይወታችሁ ምንም ነገር ላታዩ ትችላላችሁ። ትጠብቃላችሁ፣ ላታየው ትችላላችሁ። ትደቅማላችሁ፣ ላታየው ትችላላችሁ። ግን አንድ ነገር ልንገራችሁ ወንድሞቼ፣ እህቶቼ ታገሱ። እግዚአብሔር ትዕግስትን ይስጠን። ማንን ተመልከቱ አለ? ገበሬውን ተመልከቱ ገበሬውን ተመልከቱ። የፊተኛውንና የኋለኛውን ዝናብ እየጠበቀ ምን ይላል? ያርሳል። ማረስ ብቻ አይደለም። የገበሬውን እምነት እንደገና ልንገራችሁ። ያለውን ኢንቨስትመንት ያለችው ኢንቨስትመንት እኮ ያቺ የቋጠራት ዘር ናት። ያለው እህልያ ነው። ያንን ልብላ ሳይል ወስዶ ለመሬት ይበትነዋል ልብላው ሳይል ለዛሬ ልትገብበት ሳይል ይበትነዋል። አንዳንድ ጊዜ ሰውነታችን ይናገረናል። ዛሬ ነው መወሰን ያለብህ፣ ዛሬ ነው እንዲህ ማድረግ ያለብሽ አንቺ እስከ መቼ ድረስ ነው የምትበደዩ? አንተ እስከ መቼ ድረስ ነው እንዲህ የምትሆነው? አንተ እስከ መቼ ድረስ ነው የሰው መሳቂያ የምትሆነው? የሰው መዘባበቻ የምትሆነው? ዛሬ ወንድነትህን አሳይ፣ ዛሬ እህትነትሽን አሳይ። አንቺማ ውበት አለሽ። አንቺ እኮ ብዙዎች ሰዎች እንዲህ ይሉሻል። ብዙ ነገር ይለናል። የዛሬውን ፍላጎታችን ከሆነ ለማርካት የምንፈልገው ዓለም ያዘጋጀልን ብዙ ወጥመድ አለ። ሕይወት በዛሬ እርካታ የሚመራ አይደለም። ሕይወት በዛሬ እርካታ የሚመሰረት አይደለም። እግዚአብሔር አምላክ ያዘጋጀንም የሰራንም ያቀደልንም ለእኛ ለሕይወታችን እንዲህ ያለ ሕይወት እንድንኖር አይደለም። ገበሬው እንደዚያ ቢሆን ኖሮ ያንን ያዘጋጀውን ማለት ያንን ወደ ቤቱ ያገባውን አዝመራ በሙሉ በልቶ በጨረሰው ነበር። አያደርገውም። ለዘር የሚሆን ያስቀምጣል፣ ምርጥ ምርጥ የሆነውን። ያን ምርጥ ምርጥ የሆነውን ዘር ግን ወስዶ በእምነት መሬቱ ላይ ምን ያደርገዋል? ይበትነዋል። እግዚአብሔር ያስተምረን ይህንን አይነት እምነት። ይበትነዋል የተቸገርናለን በእንዲህ ያለ ነገር ያለኝን ጉልበቴን ሁሉ እዚህ ትዳር ላይ አዋልኩት። ያለኝን ሕይወቴን በሙሉ እዚህ ነገር ላይ አዋልኩት። ምናልባት ስራችሁ ሊሆን ይችላል። ምናልባት ቢዝነሳችሁ ሊሆን ይችላል። ምናልባት ልጆቻችሁ ሊሆኑ ይችላሉ። ጉልበታችሁን፣ እውቀታችሁን፣ ሀብታችሁን እነርሱ ላይ አድርጋችሁ አንዳንድ ነገሮች እናንተ ማትፈልጉትን ነገር ልታዩት ትችሉ ይሆናል ምናልባት ጓደኛችሁ ሊሆን ይችላል። ጊዜያችሁን፣ ጓደኝነታችሁን ኢንቨስት አድርጋችሁ እማይሆን ነገር ልታዩ ትችላላችሁ። በትዕግሥት ያንን ሁሉ ለማለፍ ግን እግዚአብሔር ኃይልን፣ ጉልበትን እንዲሰጠልን ልንለምነው ያስፈልጋል። ይህንን ሚለን ያዕቆብ ገበሬው የሚያደርገውን ነገር ተመልከቱ። ይዘረዋል ይዘረዋል ከወፍ ከአዋፋት ሰውረህ አደለ አትርፈህ እንዲሁም፣ አደለ አካፍለኝ ብሎት እኮ ነው እግዚአብሔር። እንዲሁም የአገራችን ገበሬማ ጸሎቱ ራሱ የሚገርም ነው። አብረህ አካፍለኝ፣ አብረህ አካፍለኝ ይለዋል። እንዴት አስደናቂ ነገር ነው! እንዴት ታላቅ የእምነት ነገር ነው! ያዕቆብ ይህንን ነው የሚለን። ከዛ በኋላ ያዕቆብ ግን አንድ ታላቅ ሰው ያነሳልናል። ማንን? ዮብን አባታችንን ኢዮብን አስታውሱ ይለናል። ስለ ኢዮብ ሲናገር ምን ይላል? እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደ ፈጸመለት አይታችኋል። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደ ፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና ዮብ አስቸጋሪ ህይወት ውስጥ ነው ያለፈው። በዛ ማማረ። በነገራችን ላይ ኢዮብ ትዕግሥተኛ ነው። አዎ ትዕግሥተኛ ነው። ወደ ኋላ መጣበት አለው። ግን እንደዛ ማለት ኢዮብ ህመሙ፣ መከራው አልተሰማውም ማለት ነው አይደለም። ተሰምቶታል። የተወለድኩባት ቀን የተረገመች ትሁን፣ ወንድ ልጅ ተወልዶ ልሻል ያላት ለእናቴ ለአባቴ እንዲህ ያለው ዜናውን ያበስረው ሁሉ እርጉም ይሁን ሁሉ ብሏል። የተወለደበትን ቀን ረግሟል። የተወለድኩበትን ቀን ረግም ያለው የሚለው አነጋገርም ከዛ የመጣ ነው። ኢዮብ ተበሳጭቷል። ኢዮብ ተናዷል። ኢዮብ አዝኗል። ግን ኢዮብ አንድ ነገር ነበር ያደረገው በዛ ሐዘኑ ውስጥ፣ በዛ ጭንቀቱ ውስጥ፣ በዛ ችግር ውስጥ ግን እግዚአብሔርን አልለቅም ነበር ያለው ስጋዬን በጥርሴ እይዛለሁ ቢገለኝም እንኳን እ እርሱን ጠብቃለሁ ነበር ያለው። ስጋዬን በጥፌ ይይዛለሁ ቢገለኝም እንኳን እርሱን ጠብቃለሁ። አባታችን ቅዱስ ያዕቆብ እንዲህ ነው ያለን፣ ኢዮብን አስታውሱ። የታገሱትን ብፁዓን እንናቸዋለን። ኢዮብ እንደ ታገሰ ስምታችኋል፣ ጌታም እንደፈጸመለት። ለምን ጌታ የሚምር የሚምር የሚራራም ነውና ሶስተኛው በዚህ በያዕቆብ መልእክት ላይ ያዕቆብ የሚነግረን ታዲያ ይሄንን የምንጠብቀው ይሄንን የምናደርገው ይሄንን የዚህን ዓለም አቋራጭ መንገድ ነቅፈንና አስወግደን እግዚአብሔርን በትዕግሥት የምንጠብቀው እግዚአብሔርን በተስፋ የምንጠብቀው የት ነው ብለን ስንጠይቅ ምን ይለናል? ስለ ቤተ ክርስቲያን ይነግረናል። ስለ ቤተ ክርስቲያን ይነግረናል። ከእናንተ ይላል መከራን የሚቀበል ማንም ቢኖር እርሱ ይጸልይ። ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ቀሳውስትን ወደ እርሱ ይጥራ። ብዙዎቻችሁ የያዛችሁት መጽሐፍ ላይ የቤተ ክርስቲያን ሽማግሌዎችን ይላል። ቀሰ ማለት ሸመገለ ማለት ነው። ቀሲስ ማለት ሽማግሌ ማለት ነው። ያው ነው። በግሪኩም ፕሬስቢቴር ማለት ሽማግሌ ማለት ነው። ግሪኩ ራሱ ቃሉም ያንን ማለት ያን ነው የሚናገረው ስለዚህ ቀሳውስት ብለው አባቶቻችን መተርጎማቸው ትክክለኛ የሆነውን የቤተ ክርስቲያናችንን ትውፊት የቤተ ክርስቲያናችንን ትራዲሽን ለመጠበቅ ብለው ነው። ትክክለኛ አተረጓጎም ነው። እኛ ያመጣ ነው እኛ ኢንቨንት ያደረግነው አደለም። ስለዚህ ማንም የታመመ ቢኖር የቤተ ክርስቲያን ቀሳውስትን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የት ነው የምንቆየው? መጠበቅ አስቸጋሪ ነው ብለሃል፣ ቀሲስ የት ነው የምንሆነው? የሚል ጥያቄ እንዳይነሳብኝ፣ ያዕቆብ ሰውረይ ስለምን ምን ይናገራል? ስለ ቤተ ክርስቲያን ይናገራል። ያዕቆብ በቤተ ክርስቲያን ውስጥ ያለነውን ሰዎች በአራት ነው የሚከፍለን። አንድ ማንም ደስ ያለው ቢኖር ምን ይበል ንገሩኝ። ይዘምር። አንድ ምን ያለው ምን አይነት ሰው ነው የሚመጣ ወደዚህ ንገሩኝ? ደስ ያለው ደስ ያለው ማንም ደስ ያለው ሰው ቢኖር ይዘምር። ማንም ያዘነ ሰው ቢኖር ደግሞ ምን ይበል? ይጸልይ። ሁለተኛ ወደ ቤተ ክርስቲያን የሚመጣው ምን አይነት ሰው ነው ምን አይነት ሰው ነው? ያዘነ ግን፣ እኛ ጋር ልማድ የሆነውን ነግራቸዋለሁ በድፍረት ስናዘን ከቤተ ክርስቲያን ነው አይደል ምንቀረው ደግሞ ምን ብዬ ነው ሰው ፊት መሄደው ይጠቋቆሙብኝ። ለነገሩም ይጠቋቆሙም አሉ። እኛማ በጽድቅ ነው የቆም ነው ለሌላው እግዚኦ ባዮች ነን። እሱ እውነት ነው። ግን ሰውን ብለን ነው ወይ ወደ እግዚአብሔር ቤት ምን መጣው? ሰውን ብለን ነው ወይ ወደ እግዚአብሔር የምህረት አደባባይ የምንመጣው? ሰውን ብለን ነው ወይ እግዚአብሔርን ፊቱን የምንፈልገው? ማንም ያዘነ ቢኖር እርሱ ምን ይበል? ይጸልይ። ስም ይውጣልኝ፣ አገርም የወቀው ችግሬን፣ ገበናዬን። ማንም ያዘነ ቢኖር ይጸልይ ነው ያለው። እግዚአብሔር መጸለይ አለብኝ። ማንም ያዘነ ቢኖር ይጸልይ። ሶስተኛ የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ምን ይበል? ይጥራ። ሶስተኛ፣ ወደ ቤተ ክርስቲያን የሚመጣው ማን ነው? የታመመ እስቲ ሲሻለኝ እመጣለሁ ነው አንዱ ምክንያታችን። አይደለም፣ የለም። የታመማችሁ ምን በሉ ነው የሚለው? ኖ ሶስተኛ፣ ማንም የታመመ ቢኖር የቤተ ክርስቲያን ቀሳውስትን የቤተ ክርስቲያን ሽማግሌዎችን ይጥራ፣ ቀብተው ይጸልዩለት። ለብዙ ዘመን ወንድሞቻችን ፕሮቴስታንቶች ይህንን ይትባል አላወቁትም ነበር። ዛሬ ዘይቷን በቀንዲል እያደረጉ መሸጥ ጀምረዋል። እግዚአብሔር ይመስገን፣ ጥሩ ነው። እያመጣልን ነው ማለት ነው እውነተኛው። ምክንያቱም ዘይት ቀብቶ መጸለይ ጥንታዊ የሆነው የቤተ ክርስቲያን ስርዓት ነበር። ምስጢረ ቀንዲል የምንለው ያ ነው፣ ያ ነው። በዘይቱ መንፈስ ቅዱስ ይተላለፋል። በዛ በሚታየው ነገር የማይታየው የእግዚአብሔር ጸጋ ይተላለፋል። በሚታየው ነገር ካህኑ በሚጸልይበት ጊዜ ዘይቱን እየቀባ ያ ህመምተኛ ይፈወሳል። ያንን ቅባ ቅዱስ እየቀባ ሲጸልይ፣ ስለዚህ ማንም የታመመ ቢኖር የቤተ ክርስቲያን ቀሳውስትን ይጥራል። አራተኛ እርስ በእርሳችሁ በኃጢአታችሁ ምን በሉ? ተናዘዙ። ይታያችኋል፣ ያዕቆብ እንዴት እያደረገ እንደሚያስቀምጥ ወንድሞቼ፣ እህቶቼ በዚያ ዓለም መከራችሁን መሰወር ትፈልጋላችሁ፣ እግዚአብሔርን መጠበቅ ትፈልጋላችሁ፣ እስከሚመልስላችሁ ድረስ እስከሚጎበኛችሁ ድረስ። እንግዲያውስ የምትሰወሩበትን መንገድ አሳያችኋለሁ ይለናል እግዚአብሔር። ሐዋርያው ይለናል የምትሰወሩበትን መንገድ ላሳያችኋልና። ማንም ደስ ያለው ቢኖር ምን ይበል? ይዘምር። ማንም ያዘነ ቢኖር ምን ይበል? ይጸልይ። የታመመስ ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራ። ኃጢአተኛውስ በኃጢአቱ ይናዘዝ። ቤተ ክርስቲያን የደስተኞች ቦታ ናት። ቤተ ክርስቲያን የሐዘንተኞች ቦታ ናት። ቤተ ክርስቲያን የታማሚዎች ቦታ ናት። ቤተ ክርስቲያን፣ እነግራችኋለሁ ደስ እያለኝ የኃጢአተኞች ቦታ ናት፣ ቤት ናት። ክብርና ምስጋና ለእግዚአብሔር ለአምላካችን ይሆን። ኃጢአቴን ይቅር ሊልልኝ ነው በመስቀል ላይ እንደዚህ እርቃኑን የተሰቀለው። ዓለም ኃጢአተኛ ሊላችሁ ይችላል። ሰው ነውራችሁን ሊጠቋቆም ይችላል። ጌታ ግን ከኃጢአት ሁሉ ያነጻችኋል። ስሙ ይክበር ይመስገን። ደስ የሚያሰኝ ነገር ነው መነግራችሁ። ተፈቅዶልኝ ነው መነግራችሁ። እናታችን ወይዘሮ ጽዮን አንድ ቀን መጡ ወደ እኔ ጋር፣ ቀሲስ አሉኝ፣ ይሄ አይቆም መልእክት። እንዴት አይነት መልእክት መሰለህ አሉ አንብቡት ብለህን ነግረህን ስለነበረ በመካከል ላይ ቤቴ ውስጥ ታላቅ ችግር ገጠመኛል። በእውነት እሳቸው ቢናገሩት እንዴት ደስ ባለኝ። በእሳቸው አይደለም፣ ወይንም ደግሞ እግዚአብሔር ይመስገን በጋሽልማ አይደለም። ነገር ግን ከእነሱ ቤተሰብ ከሆነ ሰው አደገኛ የሆነ እዚያ አገር ገንዘብ ለማግኘት የማይደረግ ክስ ታውቃላችሁ የሐሰት ክስ አንዲት ልጅ መጥፎ ክስ ከሰሰች የሐሰት ክስ ነው እናታችን ያደረጉትን ነገር ነው ምነግራቸው የያዕቆብ መልእክትን አራት ጊዜ ያነበብኩት አሉ ይሄን ከመስማት የበለጠ ምን ደስታ የያዕቆብ መልእክትን አራት ጊዜ ያነበብኩትና መጨረሻ ላይ ለእግዚአብሔር ቃል መታዘዝ እንዳለብኝ ተገነዘብኩኝ። የያዕቆብ ምን ይላል? ማንም ያዘነ ቢኖር ምን ይበል? ይጸልይ። እሱ ብቻም አይደለም፤ የታመመ ልቡ የታመመበት ቤቱ የታመመበት ሰው የቤተ ክርስቲያን ቀሳውስት ምን ይበል? ይጥራ፣ ይጸልዩለት። የእምነት ጸሎት ድዌውን ሁሉ ምን ይላል ይፈውሳል። ያዕቆብ ነው ያለው። ስለዚህ መጣሁኝና አባላይከ ጉዶኝ ልሎታለሁ። አብረንን ጸልያልን፣ አለቀስን አሉ። ሁሉም ተሰብስበው እግዚአብሔር ከላይ ሰማ። ክብርና ምስጋና ለእግዚአብሔር ለአምላካችን ይሆን። ይገርማቸዋል። እግዚአብሔር ሰማ ከላይ። ምን እንደሆነ ታውቃላችሁ? እነሱ ያንን ጸሎት እንዳደረጉ በግማሽ ሚሊየን ብር ተያዥነት ሊከናወን የነበረው ነገር በዜሮ አምስት ሳንቲም ነፃ እንዲሆን ተደረገ። ወንድማችን እግዚአብሔር ይክበር ይመስገን። ያ ብቻ አይደለም፣ ቆይ ቆዩ፣ ያ ብቻ አይደለም። እንደዛ የሐሰት ክስ ያመጣችው ድርጊቷ ታውቆባት፣ እሷ ወደ እስር ቤት ተወረወረች። ኃጢአቷንም ተናዘዘች። ያደረገችውን ነገር ተናዘዘች። ጌታ የሚምር የሚራራም ነውና ለዚያ ቤተሰብ ስላደረገው ነገር እግዚአብሔር እናክብርለት። በእውነት እግዚአብሔር ይክበር ይመስገን። በእውነት እኔ ደስ ያለኝ ታዲያ እናታችን ያደረጉት ነገር ነው። ትዝ ይላቸዋል ወጥተው እዚህ የምስጋና መዝሙር ነበር ይዘመሩለት። ስንቶቻችንን እንደዚህ የምናደርገው ስንቶቻችንን እግዚአብሔር ያደረገልን ነገር በምስጋና ለእግዚአብሔር ለአምላካችን የምንነግርለት። አንተነህ ገበናዬን የምትሸፍንልኝ አንተ ነህ የምትታደገኝ፣ አንተ ነህ የምትሰውረኝ፣ በዚህ ዓለም መኩራዬ አንተ ነህ ብለን ለእግዚአብሔር ምስጋናን የምንናገር ስንቶቻችን ነን? ትዳር ፍለጋ እንመጣለን። ባሉ ከተገኘ በኋላ ጠራ ስጥልኝ እግዚአብሔር። እዚህ ጋር ወራጅ አለ፣ ባክ አውርደኝ። ጊዜ የለኝም ትንሽ ባክ ቅዳሴ። በጣም ቢዚ ነኝ። ከባለቤቴ ጋር ትንሽ ወክ ማድረግ አለብኝ። ጥሩ ነው ወክ ማድረግ ከሚስት ጋራ ግን ከእግዚአብሔር ጋር ሲኮን ነው ልጆች እንፈልጋለን እግዚአብሔር ምን የመሳሰሉ ልጆች ይሰጡና እግዚአብሔር ወይ እዚህ ጋር ፌርማታው ላይ ወራጅ አለ ልጆች ካገኘውኝ ከአንተ ጋር አይበቃኝም። ልጆችን የሚያሳድግ ማን ነው እግዚአብሔር ወላጅ አይደለም ልንገራቸው እግዚአብሔር ነው የሚያሳድገው የመጨረሻው ትህትናን የሚያስተምራችሁ ነገር ቢኖር ልጅ አስተዳደግ ነው ትህትናን የሚያስተምራችሁ ሰባኪውንም ጭምር ስለዚህ የእግዚአብሔርን ቃል ስንሰማ እዚህ ቦታ ላይ እዚህም የሚሰበከው መዝናኛ አይደለም፣ ኢንተርቴንመንት አይደለም። እዚህ ቦታ ላይ የቆም ነውም ደግሞ የምንቆመው በእግዚአብሔር ጸጋ ነው እንጂ ከማናችሁም የበለጠ ጽድቅም ይሁን በጎም ስራ ኖሮን አይደለም። የሚሰራው የእግዚአብሔር ቃል ነው፣ የሚፈውሰው የእግዚአብሔር ቃል ነው፣ ኃይል ያለው የእግዚአብሔር ቃል ነው። ይህን የእግዚአብሔርን ቃል ስንሰማ እንደ እናታችን ያንን የእግዚአብሔርን ቃል ለሕይወታችን ስናደርገው ስንታዘዝለት እግዚአብሔር ሰንሰለታችንን ይፈተዋል። አሁንም በቤታችን ያለውን ሰንሰለት ሁሉ ይፍታልን። እግዚአብሔር አምላክ ይክበር ይመስገን። ያን ነው የሚያደርገው እግዚአብሔር እና፣ ታዲያ ያዕቆብ ምን ይላል? እርስ በርሳችሁ በኃጢአታችሁ ትናዘዙ ትፈወሱም ዘንድ አንዳችሁ ስለ አንዳችሁ ምን በሉ ጸልዩ ይልና ስለ አንድ ሰው ይነግረናል ኤልያስ ይላል እንደኛው ሰው ነበረ። ይህንን ነግሬያችሁ ትምህርቴ እናበቃለሁ። ኤልያስ እንደኛው ሰው ነበረ ምን ማለት ነው? ለምንድን ነው ያይቆብ ይህንን የተናገረው? መጽሐፍ ቅዱሳችን ይሄ መጽሐፍ ቅዱስ ፈርዶበት፣ አንዴ ትራስ እናደርገዋለን፣ አንዴ የሳሎን ጌጥ እናደርገዋለን ግን ሰዋዊ መጽሐፍ ነው። ሱፐርስቲሽን ማካሄጃ አይደለም። ሰዋዊ መጽሐፍ ነው። አምላካዊ መጽሐፍ ነው። የሚነበብ ነው። የሚሰገድለት የምንታዘዝለት ነው። ትራስ አይደለም። የሳሎንም ጌጥ አይደለም። እንደ መጽሐፍ ቅዱስ ሰውን በሰውነቱ የሚናገረው ምንም መጽሐፍ የለም። ሀብታምን በሀብታምነቱ አያፍረውም ድሃውንም ደግሞ በድሃነቱ አይራራለትም። ማን እንደሆነ ይነግረዋል። ይህ መጽሐፍ ቅዱስ የሚገርማችሁ፣ አንዳንድ ጊዜ እኛው ራሳችን መጽሐፍ ቅዱስ ላይ ያሉትን ሰዎች ሲነግረን የእነሱን ህይወት ከመከተል ይልቅ ምን እንላለን? ኦሆ እነሱማ የበቁ ሰዎች ነበሩ፣ ወረ ምን እነሱ ጋር መድረስማ እንዴት ይቻላል እንላለን። የበቁ ሰዎች እነማን ናቸው? ሲነጋገር ልበ አምላክ ዳዊት ምንድን ነበረ ያደረገው የገዛ ጀነራሉን ሚስት አይደል እንዲያመነዘረው ከሷ ጋር እንደገና አላስገደለውም? ሰው እንዳይሰማው ግን። ታዲያ ለምንድን ነው ልብ አምላክ የተባለው? በንስሐ ተለወጠ። አቤቱ ማረኝ አለ፣ ወደቀ፣ ተንከባለለ። እኔ ነኝ እንዲህ ያደረግኩት አለ። ክብረ መንግስቱን ጣለ። እግዚአብሔር አምላክ ከወደቀበት ትቢያ አስነሳው። የሆድህን ፍሬ ለዘላለም ምን አደርጋለሁ አለው? አኖራለሁ አለ እግዚአብሔር አምላክ። ይክበር ይመስገን። እንደ ልቤ ሆኖ ያገኘሁት አለ እግዚአብሔር እንደ ልቤ የሚላቸው ምንም እንከን የሌላቸውን ሰዎች ሳይሆን ከነ እድፋቸው ከነ ኃጢአታቸው ፊቱ መጥተው የሚማለሉትን ነው። እንደ ልቤ የሚላቸው ምንም ነገር የለብኝም እኔማ ቤቴ ውስጥ ምንም ነገር የለም። ውሸት። እንዲህ የሚለን ሰው ካለ ውሸት ነው። ልንገራቸው፣ ምንም እንከን ነገር የለብኝም እኔ፣ ውሸት። አንድ ቀን አንድ ስፍራ እግዚአብሔርን የምንፈልግነን ሁላችንም እግዚአብሔርን ባንፈልገው ኖሮ ብቻችንን ኢንዲፔንደንት ሆነን የምንኖር ብንሆን ኖሮ አንዳችንም እዚህ ቦታ አንመጣም ነበር። እግዚአብሔር የሚያስፈልገንን ለዚህ ነው። ማን ነው ያይቆ? ምን አለ? ኤልያስ እንደኛው የሆነ ሰው ነበር። ምን ማለት ነው? ኤልያስ ምን እንዳደረገ ልንገራችሁ። ኤልያስ በአገልግሎት ላይ ያለ ብዙዎች ጓደኞቹ ተገደሉበት። አክአብ የሚባለው ንጉስ፣ ብዙዎች ነቢያቶች አለቁ። ስለዚህም ኤልያስ አንድ ቀን ከአካብ ጋር ተነጋገረ። እኔን ወይም አንተን የሚሰማ እንደሆነ እግዚአብሔር አንተ የምታመልከው በዓል የሚባለውን ጣዖት ነበር የሚያመልከው አንተ የምታመልከው በዓል እውነተኛ አምላክ እንደሆነ እኔም የማመልከው የእስራኤል አምላክ እውነተኛ አምላክ ከሆነ ቀርሜሎስ ተራራ ላይ እንቅጣና መስዋዕት እናቅርብ። ሰምቶ በእሳት የሚመልሰው እግዚአብሔር እሱ እውነተኛ አምላክ ነው አለ። ወጡ። ተራራው ላይ የአካብ ካህናት፣ የበዓል ካህናት የሚባሉት ከጠዋት ጀምሮ እስከ ማታ ድረስ እስከ ሰርክ ድረስ ጨፈሩ፣ ዘለሉ። ምንም ድምፅ የለም፣ እሳት የለም፣ መልስ የለም፣ ዝም። እንዲሁም ኤልያስ ይቀልድባቸው ነበር። ተኝቶ ከሆነ ባካችሁ፣ ጮክ በሉ በደንብ አምላካችሁ እንዲሰማ ይላቸው ነበር። ማንም የሚመልስ የለም። መጨረሻ ላይ ኤልያስ ተነሳ። ፈርሶ የነበረውን የእግዚአብሔርን መሰዊያ አሰራ። ብዙ ጊዜ አላጠፋም። ምክንያቱም የጻድቅ ሰው ጸሎት ትንሿ ትበቃለች። በእምነት የጸለይ ነው ትንሹ ነገር ይበቃል እና ቆመና፣ እግዚአብሔር ሆይ አንተን ያምኑ ዘንድ በዚህ ዙሪያ ያሉት ሰምተው በአንተ ያምኑ ዘንድ እባክህ መልስህን ስጥ አለው። ወዲያው ቃሉን ሳይጨርስ በእሳት እግዚአብሔር መልስ ሰጠ። ስሙ ይክበር ይመስገን። ወረደ እሳት መሥዋዕቱን በላ። ይህን ጊዜ በዛ ያሉትን ካህናተ ሐሰት አክዓብ ገደላቸው ተናዶ። የአክዓብ ሚስት ነበረች አክዓብን የምታሽከረክረው የነበረችውና ምን አለች? ኤልያስ ነውና ይህንን ያስደረገው ኤልያስን ካላጠፋው ብላ በአማልክቶቿ አለች። ይህን ፉከራ ሲሰማ ኤልያስ በዚህ ወገን ወገኖቹ የሆኑ ብዙዎች ነቢያት አልቀዋል። በዚህ በኩል እንደገና ደግሞ አሁን እገላሃለሁ የምትል ንግሥት ተነስታበታለች። ይህን ጊዜ ኤልያስ ብዙዎቻችን ወደምንወርድበት ወደ ታች ወረደ። ብዙዎቻችን ወደምንወድቅበት ወደ ታች ወደቀ። ወደ የትኛው በቃ ኑሮ ይበቃኛል ወደምንልበት አልፈልግም ይበቃኛል። እኔም የይዘው ነገር ሁሉ የሚበላሽ ነው። እኔ የማደርገው ነገር ሁሉ የሚበላሽ ነው፣ ወደምንልበት ወደቀ። ወደ ዲፕሬሽን ወደቀ። አንድ ካህን፣ ኧረ እባክህ ኧረ እንደዚህ አትበላሉኝ። ምን ማለት ነው? ሞት ይበቃኛል ከማለት የበለጠ ዲፕሬሽን ምንድን ነው? ያለው ኤልያስ ሄደና እግዚአብሔር ዘንድ ምናለው? አለው አምላኬ ሆይ በቃኝ፣ አለው አምላኬ ሆይ በቃኝ። ታሪኩን በጣም ረጅም ስለሆነ አሁን እዚህ ጋር ተናግሬው አልጨርሰውም። ኤልያስ ሲሸሽ እግዚአብሔር በመልአክ ነበረ ሲመግበው የነበረው። አንድ ነገር ልንገራችሁ፣ ብቻችሁን የቀራችሁ የመሰላችሁ ወቅት ላይ ነው እግዚአብሔር ከመቼውም በበለጠ ቅርባችሁ የሚሆነው። ብቻችሁን በሆናችሁበት ማንም አያየኝም በምትሉበት ጊዜ ነው እግዚአብሔር የሚያያችሁ። ያኔ ነው እግዚአብሔር በአሞራ መግቦታል ኤልያስን እግዚአብሔር በመበለት መግቦታል ኤልያስን። በመልአክ የመገበው ግን የመጨረሻውን ቦታን በነካ ጊዜ ነው። አለቀልኝ፣ በቃኝ አለ። ሞት ይወቃኛል፣ ውሰደኛ አለው። ኤልያስ እንደኛው የሆነ ሰው ነበረ። ነገር ግን ኤልያስ አንድ ነገር ነበረው። በዲፕሬሽን ውስጥም ይሁን በጭንቀትም ውስጥ ይሁን በቃኝ ይበልም ሞቱንም ይመኝ ይሮጥ የነበረው ወደ ማን ዘንድ ነው? ንገሩኝ። ወደ እግዚአብሔር የት ነው እየሮጥክ ያለው ወገኔ ሆይ? የት ነው እየሮጥች ያለሽ? በሐዘን ውስጥ እንሆናለን። አዎ ሁላችንም። አንዳንዱ ነው ጨለም ያለ ቀን ይኖረናል። አንዳንዴ ፈካ ያለ ቀን ይኖረናል። አንዳንዴ ዳውን እንሆናለን፣ እንወርዳለን። አንዳንዴ ቀና እንላለን፣ ሁሉም ነገር ፈክቶ ይታየናል። የምናስበው ሁሉ ብር ሆኖ ይታየናል። በዛ ውስጥ ግን ጥያቄ፣ ወዴት ነው የምትሄዱ? ወዴት ነው የምትሮጡት? ኤልያስ እንደኛው የሆነ ሰው ነበረ። ጸለየ፣ ዝናብ እንዳይዘንብ ዝናብ አልዘነበም ነበር። እንደገና ጸለየ፣ ዝናብ ዘነበ። ግን ኤልያስ እንደኛው ሰው ነበረ። ኤልያስን የሰማ አምላክ እዚህ አለ። ኤልያስን የተገናኘ አምላክ እዚህ አለ። ኤልያስ በመጨረሻው ዘመኑ ላይ ነው ይሄ ነገር የሆነው። ሞትን ነበረ የተመኘው በቃኝ ነበረ ያለው። እናም እግዚአብሔርን ለመገናኘት ወደ ኮሬብ ተራራ ሄደ። እግዚአብሔር እየመገበው በመላክ። ቅድም እንዳልኳቸው ኤልያስ እግዚአብሔርን በአውሎ ነፋስ ውስጥ ፈልገው፣ በፍርድ ማለት ነው። እግዚአብሔርን በእሳት ውስጥ ፈልገው አላገኘውም። እግዚአብሔርን በመሬት መናወጥ ውስጥ ፈልገው አላገኘውም። መጨረሻ ላይ እግዚአብሔር በምን እንደተናገረው ታውቃላችሁ? በዝምታ ቃል፣ በሹክሹክታ ቃል፣ በዝምታ ቃል። አንዳንዴ ኑሯችን ውስጥ የተለየ የሚናወጥ ነገር ነው የምንፈልገው ትዳራችን ውስጥ የሆነ ልዩ የሆነ ነገር እንዲመጣ። አይደለም እግዚአብሔር በዛ መንገድ አይደለም የሚናገረው። ወይ አይደለም እንደ ባላችንን እንደ ቁምጥምጥ አድርጎ እንዲያስቀምጥ፣ እንደ ስብርብር አድርገህ አስቀምጥልኝ፣ ወይንም ሚስታችንን ደግሞ እንደ አጨማምድህ አስቀምጥልኝ። አንዳንዴ እንደዛ ይሆናል ምንፈልገው የለም፣ እንዲያው ልሳኑን ዝጋልኝ፣ ሚጠብስብኝ፣ ይሄንን ምላሱን ያስልኝ። አይደለም፣ እንደዛ አያደርግም እግዚአብሔር። ይሄን እናት አያደርግም። እህቴን፣ እሷንማ አሳየኝ፣ የእሷን ነገር አያደርግም እግዚአብሔር፣ አያሳይም እግዚአብሔር። የእሷን ትንሳኤ ያሳያል። እንዴት አድርጎ? የአንቺ ጥሩ ዘመድ አድርጎ እግዚአብሔር። ይክበር ይመስገን። የባለቤትህን ክብር ያሳይሃል እግዚአብሔር። የህይወትህ መካር፣ የህይወትህ ጓደኛ አድርጎ እግዚአብሔር ያሳይሃል። የወደቀውን ትዳርህን ያነሰዋል። የወደቀውን ቤትህን ያነሰዋል። ልጆችህን የክብር ጌጥ ያደርጋቸዋል። ልጆችሽን የክብር ጌጥ ያደርጋቸዋል። ቤትሽን እንደገና ምሰሶውን ያቀነዋል። የዘመመውን ያስተካክለዋል። አጥሩን ያስተካክለዋል፣ ያጠባብቀዋል። ሕይወትሽን ብሩህ ያደርገዋል፣ ያፈካዋል። እግዚአብሔር እንደዛ ነው የሚያደርገው። ኤልያስ ያንን ነበር የፈለገው። ቁረጥ ግደል የሚለውን ነገር ነበር የፈለገው። ነገር ግን ምን ነበር ያለው? ሂድና ኢዩን ቅባው፣ ሂድና ኤልሳን ቅባው። አንተም ደግሞ በመጣህበት መንገድ ምን በል ተመለስ። ኤልያስ ሞትን ተመኘ። እግዚአብሔር ሞትን አልሰጠውም፣ በእሳት ሰረገላ ወሰደው። እስከ ዛሬ ድረስ አልሞተም። የሚቀጥለው ሳምንት ኤልያስ ተነስቶ ጌታን ሲያነጋግረው እናያለን በደብረ ታቦር ላይ። ሞታችሁን ልትመኙ ነው የመጣችሁት እዚህ መቤቴ፣ ውሰጅኝ ልትሉን የመጣችሁት? ጌታዬ ሆይ ውሰደኝ ልትሉን የመጣችሁት? እግዚአብሔር እንደገና ወደ ቤትህ ግባ ነው የሚላችሁ። ተመለሱ፣ ሂዱ ወደ ኑሯችሁ። እኔ ኑሯችሁን አሳምረዋለሁ፣ እኔ ሕይወታችሁን አሳምረዋለሁ ነው የሚለው እግዚአብሔር። አምላክ ኑሯችንን ሕይወታችንን ያሳምርልን፣ ሀገራችንን ይጠብቅልን። እግዚአብሔር ከሁላችን ጋር አይሆን። ክብርና ምስጋና ለርሰው ይሆን።